እና ዛሬ የምንመለከተው ስድስተኛውን ቃል ነው። እና ስድስተኛውን ቃል ከማየታችን በፊት በመጀመሪያ ከቁጥር አንድ እስከ ቁጥር 14 ያለውን ይህንን ዘጻት ሀያን አብረን እናነባለን። እና መጽሐፍ ቅዱስ ያላችሁ ዘጻት 20 ላይ ብታወጡ አብረን ከቁጥር አንድ እስከ ቁጥር 14 እናነባዋለን። አስደናቂ ሁኔታና አስደናቂ ቃል እግዚአብሔር አምላካችን የሰጠበት ክፍል ነው። ዘጸአት 20። በእርግጥ ይሄ አስሩ ቃላት በተደጋጋሚ እንዳየነው በዘዳግም አምስት ላይ ቃል በቃል ይገኛል። በዘሌዋውያን 19 ላይ ደግሞ በማብራራት መልክ ተገልጦ እናየዋለን። በእርግጥ አዲስ ኪዳንም ውስጥ በልዩ ልዩ ቦታ ሁሉም ባይሆን በከፊል በከፊል ተቀምጦ እናገኘዋለን። ስለዚህ ዘጸአት 20 ስድስተኛው ቃል ነው። ዛሬ የምናየው ግን ከቁጥር አንድ እስከ ቁጥር 14 ያለውን አብረን እናንብብ። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብጽ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌላ አማልክት አይሁኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ። አትስገድላቸው አታምልካቸውም። በሚጠሉኝ እስከ ሦስተኛና እስከ አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና። የእግዚአብሔርን የአምላክህን ስም በከንቱ አትጥራ። እግዚአብሔር በከንቱ ስሙን የሚጠራውን ከበደል አያነጻውምና። የሰንበትን ቀን ትቀድሰው ዘንድ አስብ። ስድስት ቀን ሥራ ተግባርህንም ሁሉ አድርግ። ሰባተኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው። አንተ፣ ወንድ ልጅህም፣ ሴት ልጅህም፣ ሎሌህም፣ ገረድህም፣ ከብትህም፣ በደጆችህም ያለ እንግዳ በሱ ምንም ሥራ አትስሩ። እግዚአብሔር በስድስት ቀን ሰማይንና ምድርን ባህርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን አርፏልና ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታልም። አባትህንና እናትህን አክብር እግዚአብሔር አምላክህ በሚሰጥህ ምድር ዕድሜህ እንዲረዝም። ቁጥር 13 አትግደል። ቁጥር 14 አታመንዝር። ይሄ ያነበብኩላችሁ በሲና ተራራ እግዚአብሔር በተራራው ላይ ተገልጦ ለሕዝቡ እስራኤላውያን ተሰብስበው የተናገረው የራሱ ድምፅ ነው። እግዚአብሔር ስለ ቃሉ የተመሰገነ ይሁን። እንግዲህ ባለፉት ሳምንታት ስንመለከት አስተውላችሁ እንደሆነ ይህንን አስሩን ቃላት በአራት ምድብ መድበን ነበር እየተመለከትን ያለ ነው እና ከአራቱ ምድቦች አስሩንም ይዘዋል። ከአራቱ ምድብ የመጀመሪያዎቹን ሁለቱን ባለፈው ሳምንት አጠቃለናል ማለት የመጀመሪያው የመጀመሪያው ምድብ የሚባለው ያው እኔ እያየሁ ባለው ክፍፍል መሰረት ከቁጥር አንድ እስከ ቁጥር ሶስት ያሉትን እነዛን ለእግዚአብሔር ለአምላክ የተለየን ህዝብ መሆን እንዳለብን እና እኛ የዳንን ስለሆነ የህይወታችን ማዕከል መሆን ያለበት አለም አይደለም እኛ አይደለንም ማንም አይደለም ማንም አይደለም የህይወታችን ማዕከል መሆን ያለበት እግዚአብሔር ብቻ መሆኑን የሚገልጡትን ከቁጥር አንድ እስከ ሶስት። ከእኔ እግዚአብሔር ከእኔ በቀር ሌሎች አማልክት አይኖሩልህ አንድ የተቀረጸ ምስል ለአንተ አታድርግ ሁለት የአምላክን እግዚአብሔርን ስም በከንቱ አትጥራ ሶስት ብሎ እግዚአብሔር የህይወትህ ማዕከል እኔ ስለሆንኩ እነዚህ ሶስቱ ነገሮች በህይወትህ ዋና ስፍራ መያዝ አለባቸው ብሎ ለህዝቡ ተናገረ። በሁለተኛ ደረጃ ሁለተኛው ምድብ ላይ የዳነው ህዝብ የህይወቴ ማዕከል እግዚአብሔር ነው ብሎ የሚለው ህዝብ መሰረታዊ የሆኑ ተቋማት ሊኖሩት ይገባል እና እነዚህ መሰረታዊ ተቋማት እንደ ዳነ ህዝብ ሁለቱ ናቸው እና አራተኛው ትዕዛዝ እና አምስተኛው ትዕዛዝ። አራተኛው የሰንበትን ቀን ትቀድሰው ዘንድ አስብ፣ አምስተኛው ደግሞ አባትህንና እናትን አክብር እድሜህ በምድር ላይ እንዲረዝም የሚሉት እንደሆነ ባለፈው ሳምንት አይተን እነዚህን ሁለቱን ምድቦች አጠቃለልን እና ይገርማችኋል። ይሄ ሁለቱ የሁለተኛው ምድብ ላይ ያለው መሰረታዊ ተቋም በአወንታዊ ነው የቀረቡት። የሰንበትን ቀን ትቀድሰው ዘንድ አስብ፣ አባትንና እናትን አክብር። ሌሎቹ ስምንቱ ከአስር ውስጥ የቀረቡት በአሉታዊ ነው አታድርግ ወይም እንደዚህ አይሁን በማለት ነው የቀረቡትና በጣም አስደናቂ አወቃቀር ነው። ስለዚህ ዛሬ ስድስተኛውን ስድስተኛውንና ሰባተኛውን ቃሎች የያዘውን ሶስተኛውን ክፍል እንጀምራለን። ይሄ ሶስተኛው ክፍል ዋና ሀሳቡ የግለሰብ የእያንዳንዱ የዳን ሕዝብ አንተ፣ አንቺ፣ እኔ፣ ሁላችንም ሊኖሩን የሚገባንን ወይም ልንከተላቸው የሚገቡንን መሰረታዊ የሰው ወይም ሰብአዊ ግዴታዎች ናቸው እነዚህ ሁለቱ እና የመጨረሻው አራተኛው ክፍል ሶስት ናቸው። በኋላ ያው እነሱ ጋር ስንደርስ እንነጋገራለን። እና አከፋፈሉ ስታዩ የመጀመሪያ ሶስት፣ ሁለተኛው ሁለት፣ ሶስተኛው ሁለት እና አራተኛው ሶስት ቃሎችን የያዘ ነው። እና ሶስት፣ ሁለት፣ ሁለት፣ ሶስት ብላችሁ በቀላሉ በአይምሯችሁ ለመያዝ ትችላላችሁ። እና ይሄ የዳነው ህዝብ መሰረታዊ የሆኑ ግዴታዎች አሉበት። አሁን እነዚህ ግዴታዎች መሰረታዊ ናቸው። እነዚህን ግዴታዎች አክብሮ መያዝ አለበት የዳነው ህዝብ እና እነዚህ ሁለቱ ግዴታዎች ቁጥር 13 ላይ አትግደል፣ ቁጥር 14 ደግሞ አታመንዝር። በጣም አስፈላጊዎች ናቸው። የዳነ ህዝብ መግደል የለበትም፣ የዳነ ህዝብ ማመንዘር በጭራሽ የለበትም የሚል መልእክትን ነው የሚያስተላልፉት። እና ዛሬ ቁጥር 13ን አትግደል የሚለውን አብረን እንመለከታለን። ይሄ አትግደልና ክርስቲያናዊ ጠቀሜታው የሚል ርዕስ ነው እንግዲህ የሚኖረው፣ ምክንያቱም አስሩ ቃላትና ክርስቲያናዊ ጠቀሜታቸውን እየተመለከትን ነውና። ግን ይህንን እኔ ሳስብ ይህንን አትግደል የሚለውንና አጠቃላይ ይቅርታ አስሩ ቃላትን ስንመለከት፣ በአጠቃላይ የሚያሳስቡት የተሰጠ ህይወት እንዲኖረን ነው። ለእግዚአብሔር የተሰጠ ህይወት ያለመከልከል የተሰጠ ህይወት እንዲኖረን ነው እና ይህንን ሳስብ አይሁዳውያን የተሰጠ ህይወት የሚለውን እንዴት ያዩት እንደነበረ፣ መጀመሪያ ቃሉ የተሰጣቸው ማለት ነው፣ እንዴት ያዩት እንደነበረ ጥቂት ጠቆም አድርጌያችሁ ላልፍ እፈልጋለሁ። አይሁዳውያን በብሉይ ኪዳን ጊዜ ለእግዚአብሔር የተሰጠ ህይወት የሚሉት ለእግዚአብሔር የተሰጠ ህይወት በጣም አስፈላጊ ነው ይሉና የተሰጠ ህይወት ሲኖረን እውነተኛና አጥባቂ አይሁዳዊ እንሆናለን ብለው ያስባሉ። እና ታዲያ አጥባቂ አይሁዳዊ ከሆንን ልናደርግ የሚገባን ስድስት ነገሮች አሉ ይላሉ በህይወታቸው። እና እነዚህ ስድስቱ ነገሮች ውስጥ የመጀመሪያዎቹ ሶስቱ እንደዚህ ናቸው ይላሉ። እነዚህ በጣም ቅድሚያ ይሰጧቸዋል ብለው የእግዚአብሔርን አምስቱ መጽሐፍት ማጥናት በጣም አስፈላጊ ነው። የተሰጠ አይሁዳዊ ከሆንክ ዘፍጥረትን፣ ዘፀአትን፣ ዘለዋውያንን ዘህልቁን እና ዘዳግምን በህይወት ዘመን ሁሉ ማጥናት አለብህ ይላሉ እና እንዳውም ይህንን ባለፈው አርብ ጠዋትም አንድ ቃል ተናግሬአለሁ። ምናልባት ልነግራችሁ ያስፈልግ ይሆናል። እስራኤላውያን ንጉሥ ሲሾሙ በጣም የሚገርም ቃል ነው። ዘዳግም 17 ላይ የተጻፈ ቃል አለ። ንጉሱ ሲሾም ይላል ሙሴ ከእግዚአብሔር ተቀብሎ ንጉስ የምትሾሙ ከሆነ ንጉሱ ሲሾም እነዚህን አምስቱን የሙሴ መጽሐፍት ማለት ነው ከሌዋውያኑ ወስዶ በእጁ ይጻፋቸው። ራሱ በሰው አያጽፍም። ራሱ በእጁ ይጻፋቸውና በሕይወቱ ዘመን ሁሉ በዕድሜው ዘመን ሁሉ ያንብበው ብሎ ተጽፏል። እና ምክንያት አለው እንደዛ የተባለበት። ቅድም በጸሎት የምትመራንን እህታችንን የእግዚአብሔርን ቃል የምትወጂ የእግዚአብሔርን ቃል የምታፈቅሪ ብለው ሲሏት ነበር ወገኖች። እና ልክ ነው፣ የእግዚአብሔርን ቃል መውደድና ማፍቀር አለብን። እና የእውነተኛ አማኝነት መለያ ነው ብለው አይሁዳውያን የሚሉት የአምስቱን የሙሴ መጽሐፍ ማጥናት እና ማንበብ አስፈላጊ ነው። ይህንን ያደረገ ልክ ነው እውነተኛ ነው ይላሉ። እና በሁለተኛ ደረጃ ሰንበትን መጠበቅ ሰንበትን አክብሮ የማይጠብቅ ጤናማ ይሁዳዊ አይደለም ይሉ ነበረ ሶስተኛው የቤተ መቅደስ አክብሮትን ቤተ መቅደስ መከበር አለበት ይላሉ የእግዚአብሔር ማደሪያ ነውና ብለው እነዚህን ሶስቱን ይናገራሉ በመጀመሪያ ደረጃ በሁለተኛ ደረጃ ደግሞ ምጽዋት መስጠት ጸሎትን በአግባቡ መጸለይ እና መጾም ሶስቱን በጣም አስፈላጊ ናቸው እና እንግዲህ የተሰጣ አይሁዳዊ ከሆናችሁ እነዚህን ስድስቱን ነገሮች ማድረግ አለባችሁ ይላሉ። እንግዲህ ከነዚህ ከስድስቱ ነገሮች በእርግጥ በዋነኛነት የጠቀሱት የአምስቱን የሙሴን መጽሐፍት ማንበብ ስለሆነ ታስተውላላችሁ ውስጡ አስርቱ ቃላት ያሉበት ማለት ነው እና በጣም አስፈላጊ መሰጠት ለእግዚአብሔር እንድንሰጥ የሚያስፈልግ ከሆነ እነዚህን ቃላት በአግባቡ ማጥናትና መመልከት አስፈላጊ ነው እና ወደ ስድስተኛው ቃል አትግደል ወደሚለው አሁን ልምጣ። እና ይሄ ስድስተኛው ቃል የሰው ልጅ መሰረታዊ ግዴታ ከተገለጠበት ከተገለጡበት ሁለቱ አንዱ ነው እና አትግደል ነው የሚለው። እንደምታዩት አጭር ነው ቃሉ። በአሉታዊ መልክ ነው የተቀመጠው። በጣም አጭር ነው እና ቃሉ የሚለው በቀጥታ ስንተረጉሞ መግደል የሚባል ነገር በዚህ በዳነው ሕዝብ መካከል መታየት የለበትም። እና አትግደል፣ መግደል የሚባል ነገር የለም። የሰውን ነፍስ ማጥፋት የሚባል ነገር ላንተ አልተሰጠም የሚል ዋና እና ጥብቅ ማሳሰቢያ ነው የተቀመጠው። እና በሙሴ መጽሐፍ ውስጥ ከዘጸአት በኋላ ባሉት ውስጥ ከዘፍጥረት ጀምሮ ማለት እንችላለን ከአርባ ጊዜ በላይ ተጽፏል። በምንም መንገድ በማንኛውም መልኩ አትግደል፣ ህይወትን አታጥፋ፣ ህይወት የማጥፋት ስልጣን የለህም የሚል መልእክት ነው ያለው። ስለዚህ ማንኛውንም አይነት መግደልን የሚገልጥ ቃል ነው እና በማንኛውም አይነት መንገድ በኋላ ዘርፈ ብዙ እንደሆነ እናገርበታለሁ። ስለዚህ በአጠቃላይ መልኩ ማንኛውንም አይነት መግደል የሚከለክል እና በቃል ኪዳን ማህበረሰብ ውስጥ ማለት በዳነው ማህበረሰብ ውስጥ ባለው ወንድምና እህት መካከል የግድያ አመጽን ማስነሳት አይቻልም። የሰውን ህይወት የሰጠ እግዚአብሔር ነው። መግደልም ማዳንም ስልጣን ያለው እሱ ነው። መግደል ላንተ ላንቺ አልተሰጠም። አታድርገው፣ አታድርጊው የሚል ነው እና ይህንን በተለያየ መልክ በእግዚአብሔር ቃል ላይ ተጽፏል። ይገርማቸዋል ዘፍጥረት ዘጠኝ ላይ ነው መጀመሪያ ይሄ ቃል እንደ ህግ ተሰጥቶ የነበረው ዘፍጥረት ዘጠኝ ልክ ኖህ ከጥፋት ውሃ እሱና ቤተሰቦቹ ከዳኑ በኋላ መሬት ረግጠው እግዚአብሔር ለኖህ ተናገረው እና ዘፍጥረት ዘጠኝ ከቁጥር አምስት ጀምሮ እንደዚህ ብሎ ለአዲሱ ህብረተሰብ፣ ለዳነው ከጥፋት ውሃ ለዳነው ህዝብ አሁን እግዚአብሔር ህግ ሲሰጥ ታዩታላችሁ። እና ቁጥር አምስት ዘፍጥረት ዘጠኝ ላይ ነፍሳችሁ ያለችበትን ደማችሁን በእርግጥ እሸዋለሁ ከአራዊት ሁሉ እጅ እሸዋለሁ። ተመልከቱ፣ ሰው እንኳን አራዊት እንኳን ሰውም ቢገድል ከአራዊት ሁሉ እጅ እሸዋለሁ። ከሰውም እጅ፣ ከሰው ወንድም እጅ የሰውን ነፍስ እሻለሁ። የሰውን ነፍስ የሰውን ደም የሚያፈስ ሁሉ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሮታልና። ይገርማቸዋል። የመንግስት አስተዳደርን እንዴት ወደ ህልውና መጥቶ አሁን አሜሪካ፣ ኢትዮጵያ ምናምን የሚለውን መንግስት የመጀመሪያው የመንግስት አስተዳደራዊ መዋቅር የመጽሐፍ ቅዱስ ላይ ነው የተጣለው እና መጽሐፍ ቅዱስ ውስጥ የተጣለበት ቦታ ይሄ ዘፍጥረት ምዕራፍ ዘጠኝ ቁጥር አምስት እና ስድስት ላይ ነው። ከዚህ የተነሳ ነው የሰው አስተዳደር መንግስት የሚባለው ነገር የተጀመረው የተጀመረውና የተነሳው እና ስለዚህ በጣም አስፈላጊ የሆነ ማህበረሰባዊ ህግ ወደ መሆን መጣ። መግደል የለም በቃ በማንኛውም መንገድ እና መግደል የሚባለው ነገር እንግዲህ ስንተረጉመው የአንድን ሰው ህይወት በሌላ አካል ወይም በሌላ ሰው እንዳይኖር ማስወገድ ማለት ነው እና ከህይወት መብትና ጥቅም ውጪ ማድረግ ማለት ነው። መግደል ህይወትን መንፈግ እና መከልከል፣ ደግሞም ህይወት በሙሉ ስጦታውና ህይወታውን ሁኔታው እንዳይቀጥል ማድረግ ማለት ነው። መግደል መግደል በጣም አሰቃቂ ብቻ ሳይሆን እንደምታውቁት አሁን እየተናገርኩ እንዳለው ክልክል ነው። የተከለከለውም በጌታ በእግዚአብሔር በራሱ ነው። ስለዚህ መግደል የሚባለው ነገር ለሰውም ለእንስሳ ሕይወት የሚዘገንን ድርጊት ነው። መግደል አትግደል የሚለው ትዕዛዝ የሚናገረው ታዲያ በማንኛውም ሁኔታ ውስጥ ከማህበረሰቡ አባል የሆነውን የሰው ልጅ ሕይወት በእጅህ በገዛ እጅህ አትውሰድ የሚል ትዕዛዝ የተገለጠበት ቃል ነው እና ይሄ መግደል የሚባለውን ነገር እንዴት እንደተብራራ ለማየት ጥቂት ነጥቦችን ከሌሎች ክፍሎች ላይ እያነሳን ማየት ይገባናል። መግደል እንዴት ተብራራ? መግደል ምን እንደሚያጠቃልልና እንዴት እንደተብራራ አሁን እኛ እያየን ያለ ነው። ዘጸአት ያን ነው። ግን ዘጸአት ምዕራፍ 21 ውስጥ አስደናቂ እንትኖችን፣ እይታዎችን ይሰጠናል። መግደል ሰፊና ብዙ ዘርፍ እንዳለው በተለያየ መጽሐፍ ቅዱስ ክፍል ውስጥ ተገልጧል። ግን ዘጸአት ምዕራፍ 21 የሚከተሉትን ነገሮች ያሳየናል። ለምሳሌ አሁን እዚህ ከተጠቀሰው ላይ ቁጥር 12 ዘጸአት ምዕራፍ 21ን ባነብላችሁ እንደዚህ ይላል፣ ሰው ሰውን ቢመታ ቢሞትም እሱ ፈጽሞ ይገደል ይላል። ባይሸምቅበትም ነገር ግን እግዚአብሔር ድንገት በእጁ ቢጥለው የሚሸሽበት ስፍራ እኔ ያደርግልሃለሁ ብሎ ይናገራል። እንግዲህ ሁለት አይነት የመግደል ነገሮች እንዳሉ ታያላችሁ። አንደኛው ሆነ ተብሎ ግድያ ነው። አንደኛው ደግሞ ሌላው ደግሞ በድንገት ግድያ ነው እና ቁጥር 14፣ ግን ሰው ግን ቢደፍር ባልንጀራውን በተንኮል ቢገለው እንዲሞት ከመሰወያ አውጥተህ ውሰደው ብሎ ቁጥር 15 ላይ ባለፈው ሳምንት የተነጋገርንበትን አባቱን ወይም እናቱን የሚመታ ይሄ ነፍስ ግድያ ነው። ፈጽሞ ይገደል ብሎ ነው እግዚአብሔር የተናገረው። ቀጥሎ ቁጥር 16 እዚሁ ዘጸአት 21 ላይ እንደዚህ ብሎ ይናገራል የጌታ ቃል፣ ሰውን አንድ ሰው ሰውን ሰርቆ ቢሸጥ እና ወይም ደግሞ ያ ሰው ተሰርቆ በእጁ ቢገኝ እሱ ፈጽሞ ይገደል ይላል። ምክንያቱም ሰውን መስረቅና ሰውን ሰርቆ በእጁ መጠበቅ ነፍስ ግድያ ነው ነው የሚለው እግዚአብሔር። ከዛ ቁጥር 17 ላይ ደግሞ ቁጥር 15 ላይ ስለ አባትና ስለ እናት የተናገረውን እንደገና አባቱን ወይም እናቱን የሚሰድብ ፈጽሞ ይገደል። ምክንያቱም ስድብ እንደ ግድያ ነው የሚቆጠረው። ስለዚህ ታያላችሁ ዘርፈ ብዙ እንደሆነ ግድያም በተመለከተ ዘርፈ ብዙ ነገሮች ናቸው የተጠቀሱት የሚጠቀሱት በኋላ እሱም ላይ መጣለሁና ይገርማቸዋል። አሁን ግድያም በተመለከተ በዓለም ውስጥ ላሉት ሕግጋት ሁሉ መሰረት የጣለው ይሄ ዘፀአት 20 ቁጥር 13 ላይ ያለው ቃልና ዘፀአት 21 ላይ ቁጥር 12 እስከ ቁጥር 17 ድረስ ያለው ቃል ነው እና ስለዚህ እዚህ አሜሪካ ራሱ ግድያ የሚከፈለው በሁለት ወይም በሶስት ደረጃ ነው። ግን አንደኛ ደረጃ ፈርስት ኦርደር ኪሊንግ መርደር እና ሁለተኛ ደረጃ ሰከንድ ኦርደር ምናምን የሚሉት አላቸው። በቀጥታ የተያዙትና የተመሰረቱት በዚህ ላይ ነው እና የእግዚአብሔር ቃል የሁሉ ነገር ምንጭ ነው። የአስተዳደር፣ የፍትህ፣ የህግ ሁሉ ምንጭ ነው እና ዘጸአት አንድ ታዲያ ሆነ ብሎ ሰውን አስቦበት የሚገድል እና ሳያስብበት ድንገት በአጋጣሚ የሚገድልን ብሎ በሁለት መመደቡ አሁን ላለው ለዓለም መሰረታዊ ሕግ መነሻ እንደሆነ እንድናስብ ያስፈልጋል። በጣም የሚገርመው ግን በሞት ከሚያስቀጡት ነገሮች ወይም ቡድን ውስጥ ይሄ ቅድም እናትና አባትን መስደብና መምታት መጨመራቸው ነው። አባትና እናቱን የሚመታ አባትና እናቱን የሚሰድብ ፈጽሞ ይገደል ብሎ እግዚአብሔር ልክ አባትና እናትን መምታት፣ አባትና እናትን መስደብ እግዚአብሔር የሚያየው ነፍስን እንደ ማጥፋት፣ እንደ መግደል አድርጎ ነው እና ለዚህ ነው ባለፈው ሳምንት ራሱ እኔ በጣም ጠንከር እያደረኩኝ ልጆቻችን ሲሰድቡን ዝም አንበል። ወንጀል ነው። ኃጢአት ነው። እግዚአብሔርን የሚያጸይፍ ነው። ለነሱ ዕድሜ አለመርዘም ምክንያት ነው። በምድር ላይ ብዙ ነገር እንዳይሳካላቸው የሚያደርግ ኃጢአት ነውና በደንብ ቁጭ አድርገን ማስተማር ያለብን ያልኩት ለዚህ ነው። የትውልድ ሁሉ መሰረት አሁን እዚህ አሜሪካ ውስጥ የተናጋው የመሰረት ትልቁን ስትራክቸር ቤተሰብ፣ እናትና አባትን ማክበር የሚባለውን ስለመቱት ነው። እኔ እንግሊዝ ሀገር እንደሄድኩ የሚያስደነግጥ ነገር ሰምቻለሁ። እንግሊዝ ሀገር ውስጥ አለ አንድ አስተማሪ ሲናገር የመጀመሪያው የሚከበረው ነገር ምንድን ነው አለ። ፔት ነው አለ። ይሄ ድመት ወይም ውሻ ካላችሁ ክብር ለውሻ ክብር ለድመት ነው። ሁለተኛው ሶስተኛው ብዙ ነገሮች ደረደረና አምስተኛና ስድስተኛ ላይ ክብር ለሴት፣ የመጨረሻው መቶኛ ላይ ክብር ለወንድ ነው ብሎ አስቀምጦ ተናግር ያለሁ ይሄ የዓለም ፍልስፍና ነው። ከንቱ የማይረባ የማይጠቅም እና አባትና እናት በቤተሰብ ውስጥ ከምንም ነገር በላይ መከበር አለባቸው። እና በእርግጥ ልጆቻችንን እንወዳለን እናከብራለን። ግን እነሱ ዘለቄታ እንዲኖራቸው የምንፈልግ ከሆነ ለአባትና ለእናት አስፈላጊውን ክብር እንደ እግዚአብሔር ቃል መስጠት አለባቸው የአባትና የእናትን መብት ክብርን እና ሰላምን በጎነታቸው መንፈግ እንደ ግድያ ነው የተቆጠረው እዚህ ላይ እና አሁን እንግዲህ ይህንን ካልኩ በኋላ የግድያ ልዩ ልዩ ዘርፎች በዚሁ በመጽሐፍ ቅዱስ ላይ የተገለጡትን ጠቀስ ጠቀስ አደርጋለሁ። በጣም ብዙ ሰዎች እንደምታውቁት ከአስሩ ቃላት ውስጥ የተላለፋችሁት እና ያልተላለፋችሁትን ዘርዝሩ ቢባሉ በመጀመሪያ የሚያስቀምጡት እኔ ያልተላለፍኩት አንድ ቃል ቢኖር አትግደል የሚለውን ነው እንደሚሉ ምንም ጥርጥር የለው። አትግደልን ብዙዎቻችን አልተላለፍንም። ሌሎቹን ያው እግዚአብሔር እና እኛ እንተዋወቃለን እና ብዙ ሰዎች ይህንን ነው የሚሉት። እና ስለዚህ እኔ ነፍሰ ገዳይ አይደለሁም ለማለት ይደፍራሉ። ልክ እንደ አይሁዳውያን አይሁዳውያን ነፍስ መግደል ማለት የአካል መግደል ወይም ማነቅ በጩቤ ሰክቶ በጥይት መጥቶ መግደል ነው ብለው ነው የሚያስቡት። ወይም በሰይፍ መቆራረጥን ነው መግደል ብለው የሚያስቡት። በውጫዊ መልኩ ነው ሕጉን ሁሉ ይተረጉሙ የነበረው። ጌታ ኢየሱስ ግን በጣም በተለየ መልክ ነው ያብራራው እና ተመልከቱ እግዚአብሔር ራሱ በብሉይ ኪዳን ጌታ ኢየሱስ በተለየ መልክ ነው ያብራራው። ይህንን የምንመለከተው ቅድም ከጠቀስኩት ከዘጸአት 21 ላይ ቀጥሎ ደግሞ ዘሌዋውያን 19 ላይ ነው። ዘሌዋውያን 19 ከ16 እስከ 17 18ንም ጨምሮ የጌታ ቃል እንዲህ ይላል። ዘሌዋውያን 19 16 በሕዝብህ መካከል በሸንጋይነት አትዙር፣ በባልንጀራህም ደም ላይ አትቁም፣ እኔ እግዚአብሔር ነኝ አለ። ቁጥር 17 ወንድምህን በልብህ አትጥላው፣ በባልንጀራህ ምክንያት ኃጢአት እንዳይሆንብህ ገስጸው፣ አትበቀልም በሕዝብህም ልጆች ቂም አትያዝ፣ ነገር ግን ባልንጀራህን እንደ ራስህ ውደድ፣ እኔ እግዚአብሔር ነኝ ብሎ እግዚአብሔር ተናገረ። ይህ የግድያ ልዩ ልዩ ዘርፎችን ነው እየገለጠ ያለው። እግዚአብሔር በሕዝብ መካከል በሸንጋይነት፣ በሐሜተኝነት፣ በወሬኛነት ወሬም በማናፈስ አትዙር፣ የሰውን ስም በማጥፋት አትዙር። በባልንጀራህ ላ ደም ላይ አትቁም። በባልንጀራ ደሙ በፈሰሰበት ላይ ደሙ በሚፈስበት ላይ በሚታማበት ላይ በሚሰደብበት ላይ በሚናቅበት ቦታ ላይ አትቁም። በልብህ አትጥላው፣ ኃጢአት እንዳይሆንብህ ገስጸው። አትበቀል። መበቀል ታያላችሁ። ሸንጋይነት በሕዝብ መካከል በሐሜት በወሬ አመላላሽነት፣ አንዱን ከአንዱ ጋር በማጋጨት መመላለስ፣ የሌላውን ስብዕና ማዋረድ ክብር እያየንም እያላየም ሰውየው ማዋረድ በጣም እንደ ነፍስ መግደል የተቆጠረ አስፈሪና አስደንጋጭ ልምምድ ነው። በባልንጀራህ ደም ላይ አትቁም። በባልንጀራህ ህይወት ላይ በሕይወቱ መንገድ ላይ እንዲጠፋ ሁኔታን አታመቻች። ልናጠፋው ባንችል አንዳንዶቻችን ለሰዎች መጥፋት ሁኔታ የምናመቻቻለን። ይሄ ኢትዮጵያ ውስጥ የታወቀ ነው፣ እዚህም የታወቀ ነው። ሰዎች እንዲጠፉ ሰዎች ሁኔታ ያመቻቻሉ፣ ራሳቸው ማጥፋት ባይችሉ። ስለዚህ ወንድምህም በልብ መጥላት የሚለውን ስታዩ ቀጥታ አዲስ ኪዳን ላይ ስንመጣ ይህንን ታዩታላችሁ። አዲስ ኪዳን አንደኛ ዮሐንስ ምዕራፍ ሦስት ላይ ሐዋርያው ዮሐንስ ሲናገር እኛ ወንድሞችን የምንወድድ ስለሆነ ከሞት ወደ ህይወት እንደተሻገር እናውቃለን አለና ወንድሙን የማይወድ በሞት ይኖራል። ወንድምህን በልብህ አትጥላ አይደል ያለን፣ ቅድም ወንድሙን የሚጠላ አለ። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው ነፍሰ ገዳይም የሆነ ሁሉ የዘላለም ህይወት በሱ እንዳይኖር እናንተ ታውቃላችሁ ብሎ ዮሐንስ ጻፈ። ወንድሙን የሚጠላ እህቱን የሚጠላ ሚስቱን የሚጠላ ባሏን የሚጠላ ልጁን የሚጠላ ሰውን የሚጠላ ጎረቤቱን የሚጠላ ነፍሰ ገዳይ ነው። ጥላቻ የት ነው የሚጀምረው? ነፍሰ ግድያ የት ነው የሚጀምረው? ልብ ውስጥ ነው የሚጀምረው። ጩቤ ከመመዘዙ በፊት ሽጉጥ ከመተኮሱ በፊት ልብ ውስጥ ነው የሚጀምረው። ቂም መያዝ፣ እነዚህ ሶስቱ፣ በልብ የሚያዙ ከእኛና ከእግዚአብሔር በቀር ማንም የማያውቃቸው ነገሮች ናቸው። እነዚህ የመግደል የመግደል ቤተሰብ፣ የመግደል ኃጢአት ቤተሰብ የሚባሉት ጥላቻ፣ ቂም መያዝ፣ በቀል፣ ሶስቱ እነዚህ፦ ጥላቻ፣ ቂም መያዝ እና በቀል፣ እነዚህ ሶስቱ ነገሮች ማንም አያያቸው። ጥርሳችን እየሳቀ ልባችን በጥላቻ ተመርዞ ስንት ጊዜ ተመላልሰናል። ቂም ይዘን ማንም ሰው ሳቅ ቆይ ሰራላታለሁ ሰራላታለሁ እያል በጸሎት እንኳን በአገልግሎት ውስጥ እንኳን አሁን አታውም የክርስትና እምነት ምን ያህል እንደዘቀጠ ምን ያህል እንደወረደ ሰዎች እውነተኛውን የእግዚአብሔርን ቃል ከመኖር በጣም የራቁ ናቸው። በግብዝነት የሚመላለሱ ሆነዋል። ቂም በቀል፣ በቀል ቂም ይዞ ጥላቻ ይዞ በቀል ይዞ መመላለስ። ጌታ ኢየሱስ ክርስቶስ ያለውን ነገር ስሙ፣ ማቴዎስ ወንጌል ምዕራፍ አምስት ላይ ለቀደሙት አለ አትግደል እንደተባለ ሰምታችኋል፣ የገደለ ሁሉ ፍርድ ይገባዋል አለና እኔ ግን እላችኋለሁ ብሎ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል ወንድሙን ጨርቃም የሚለው ይሄ ንቀት የሞላበት ንግግር የሚናገረው የሸንጎ ፍርድ ይገባዋል ደንቆሮ የሚለው የገሃነመ እሳት ፍርድ ይገባዋል እኔ እዛ ሐሙስ ጠዋት ይህንን ተናግሬበታለሁ የመጨረሻ አስሩን ቃላት አጠቃልዬ ስቀጥልበት እና ይገርማችኋል ይሄ ደንቆሮ የሚለው ቃል በግሪክ ራካ ነው የሚለው ምን ማለት መሰላችሁ አንድን ሰው አእምሮ የሌለው ብሎ መስደብ ማለት ነው። ይሄ እኛ ደደብ እንላለን አደል። በእኛ ሀገር ደደብ አእምሮ ቢስ አእምሮ ቢስ እንደዛ ማለት ነው። እንደዚህ ብሎ የሚሳደብ ሰው ነፍሰ ገዳይ ነው እና የገሃነመ እሳት ፍርድ ይገባዋል። በአራያ ሥላሴ የተፈጠረውን ሰው እንደዚህ ማለት ወንጀል ነው፣ ኃጢአት ነው እና እነዚህ ሁሉ እንግዲህ አሉበት ወገኖቼ። ስድብ ነፍስ መግደል ነው። እና ጥላቻ፣ ቁጣ እንደውም ለነሱ ስነግራቸው ሁለት አይነት የቁጣ ቃሎች በግሪክ እንዳሉ ሱሞስ የሚባልና ኦርጌ የሚባል ሱሞስ የሚባለው ይሄ ገለባን በእጃችሁ ይዛችሁ በክብሪት ብታያይዙት ቢል ብሎ የሚጠፋ አይነት ነው። እንደዚህ አይነት ቁጣ ተፈቅዷል። ግን ሌላው ኦርጌ የሚባለው ግንድ ስታቃጥሉ ግንድ የግንድ መቃጠልን ነው የሚያመለክተው። ግንድ ሲቃጠል እየፋመ እየጋመ እየጋመ እንደውም ግሞ ሁሉ ራሱ ተቃጥሎ ውስጡ ፍም እሳት ሆኖ ላዩ በአመድ የሚሸፈን አይነት ነው አይደል? ያንን ነው የሚገልጠው ኦርጌ የሚባለው ቁጣ እና ይሄ እየጋለ እየጋለ የሚሄድ አንድ ቀን ጊዜና ሰዓት የሚጠብቅ ንዴትና ቁጣ ነው ይሄ። ይሄንን ነው ጌታ ኢየሱስ ክርስቶስ መግደል የሚለው እና ለስንት ሰው እንደዚህ አይነት ልብ ነው ያለን አይተን የምንጠላቸው አልወዳትም አልወደውም የምንላቸው ሰዎች ስንት ናቸው እንዲሁ ከምድር ተነስተን ምንም እንኳን ነገር ሳይናገሩን ሳናውቃቸው እንደዚህ አይነት ሰዎች ሞልተዋል በቤተ ክርስቲያን ቁጥራቸው ብዙ ነው የቤተ ክርስቲያን ብጥብጥ አለመስማማት ምክንያቱና ምንጩ ጥላቻ ነው። ግን ስረ መሰረቱን ስናይ ነፍስ ግድያ ነው። ስለዚህ ይህንን ነው ጌታ እግዚአብሔር የሚከለክለው። አትግደል፣ በማንኛውም መልኩ የሕይወትን እድገት እና የሕይወትን በረከት አትንፈግ፣ አትከልክል የሚል ቃል ነው እና በግልባጩ ወይም አወንታዊ ገጽታውን ማየት በጣም አስፈላጊ ነው። እነዚህ አሉታዊ የሆኑትን ትዕዛዛት በአወንታዊ ገጽታቸው መመልከት ደግሞ በጣም አስፈላጊ ነው እና ቅድም እንዳልኩት ስምንቱ የአስሩ ቃላት ህጎች አወንታ አሉታዊ ናቸው፣ ግን አወንታዊ ገጽታቸው በጣም የሚገርም ነው። ስለዚህ የመግደልም አወንታዊ ገጽታው ሰፊ ሐሳብ ነው ያለው እና አትግደል ይልና፣ የእግዚአብሔር ቃል ግን አወንታዊ የሆነ ገጽታ አለው። በአወንታዊ ገጽታው ነው ህይወትን መመልከት ያለብህ የሚል መሰረታዊ እውነትን ነው የሚያሰርጽው። ስለዚህ ይሄ አወንታዊ ሰፊ የሆነውን ገጽታውን እንደሚከተለው ላስቀምጥላችሁ እወዳለሁ። መግደል ሳይሆን ህይወትን መጠበቅ አለብህ። ለህይወት መኖር እና መቀጠል የሚያስፈልገውን ሁሉ ማድረግ አለብህ። ለህይወት ማደግ እና መበልጸግ፣ የወንድምህ ህይወት፣ የባልህ ህይወት፣ የምስትህ ህይወት፣ የልጆች ህይወት፣ የቤተክርስቲያን አገልጋይ ህይወት፣ የፕሬዚዳንቱ ህይወት ራሱ ልንጠላው እንችላለን፣ ግን ግድያ ነው በጣም አሳፋሪ ነው። የአንዳንድ ሰዎች ጥላቻ ስትመለከቱት እና እኔ የተወሰኑ ሰዎችን በጣም ታዝቢያለሁ። ፕሬዚዳንቱ የኢናጉሬት የተደረገ ዕለት እንዲገደል የሚጠብቁ ክርስቲያኖች ነበሩ። በጣም አሳፋሪ በጣም አሰቃቂ እንደዚህ አይነቱን ክርስትና ምን እንደምትሉት አላቅም። ስለዚህ ይሄ አወንታዊ ገጽታው ለህይወት ማደግ፣ ለህይወት መበልፀግ የሚያስፈልገውን ነገር ሁሉ አድርግ። ለህይወት ሰላም፣ ለህይወት ደስታ የሚያስፈልገውን ነገር ሁሉ አድርግ። ለህይወት መባረክ፣ ለህይወት መፍለቅለቅ፣ አንተ የምትችለውን ሁሉ አድርግ እንጂ ይሄ የዚህም ተቃራኒ የሆነውን ግድያን ማሰብ ጭራሽ የለብህም። ስለዚህ ህይወትን ተንከባከብ፣ በአጠቃላይ የሰውን ልጅ ህይወት ተንከባከብ፣ ለመንከባከብ የሚያስፈልግህን ሁሉ አድርግ የሚለውን ነገር ነው የሚያሰርጸው። እና በዚህ ቃል ውስጥ ታዲያ እኛ ይህንን ቃል ብንታዘዝ የምናየው አንድ አስደናቂ የሆነ እውነታን ነው። በአወንታዊ ገጽታው እንደዚህ ስናስቀምጠው በውስጠ ታዋቂነት ልናይ የምንችለው የራሱን የእግዚአብሔርን ባህሪ ነው። እግዚአብሔር የህያዋን አምላክ ነው እንጂ የሙታን አምላክ አይደለም። ስለዚህ መግደል የለም። አትግደል የሚለውን ትዕዛዝ ያዘዘው እግዚአብሔር የህይወት ምንጭ፣ የህይወት ሰጪ፣ የህይወት ተንከባካቢ፣ የህይወት አሳዳጊ፣ የህይወት አበልጻጊ መሆኑን አውቀን እኛም ህይወትን እንድናሳድግ እንድንንከባከብ፣ እሱ የፈጠረውን ህይወት እንድናሳድግ እንደተመደብንና እንደተሾምን እግዚአብሔር አምላካችን እንድናስብ ይፈልጋል። ይህንን በተመለከተ ይህንን አትግደል የሚለውን በተመለከተ አንዳንድ ጥያቄዎች መነሳት ይገባቸዋል። እና በአሁኑ ጊዜ በአንዳንድ ሀገሮች የካፒታል ፐኒሽመንት ወይም የሞት ፍርድ የሚባል ነገር አለ። ልክ ነው፣ ልክ አይደለም የሚል ጥያቄ ሰዎችን ይጠይቃሉ። መጽሐፍ ቅዱሳዊ የሆነ አመለካከት ላይ ስንመጣ የሰውን ደም ያፈሰሰ የሰውን ደም ያፈሰሰው ሰው እጁን ከእጁ እግዚአብሔር ነፍሱን የሰውን ነፍስ ፈልጋለው ስላለና የሰውን ደም ያፈሰሰ ደሙ መፍሰስ አለበት ስላለ የሞት ፍርድ በጤናማ እግዚአብሔራዊ አመራርን በሚከተሉ አገሮች ትክክል እንደሆነ እኛ የመጽሐፍ ቅዱስ አማኞች እናምናለን። በእርግጥ በዩሮፕ ውስጥ በተለያዩ አገሮች ውስጥ የሞት ፍርድ የሚባል ነገር የለም፣ ግን አሜሪካ አለ። እኔ በዚህ ደስ ይለኛል። ትክክለኛ ፍርድ መፈረድ ስላለበት በምድር ላይ እና፣ ሌላው ልናይ የምንችለው ራስን መግደል ነው። ሱሳይድ ነፍስ መግደል ነው፣ ራስን መግደል ነው። ራሳችንን በራሳችን ለመግደል እኛ በራሳችን ላይ መብት የለንም። ስለዚህ ይሄ በማንኛውም መንገድ፣ በማንኛውም መልኩ የተከለከለ ነገር ነው። የራሳችንን ሕይወት እንደ እግዚአብሔር ስጦታ መቁጠርና የራሳችንን ሕይወት በተገቢው መንገድ ራሳችንን ሳናመልክ ራሳችንን ሳናገለግል በእርግጥ ነገር ግን እግዚአብሔርን እያገለገልን ራሳችንን ደግሞ እየተንከባከብን እግዚአብሔር የሰጠንን ይሄንን ህይወት ማሳደግ እና መንከባከብ አስፈላጊ ነገር ነው። ራሳችንን መግደል የለብንም። እኛ የምናስበው የማንንም ህይወት ወስደን አናቅም ነው፣ አይደለም ገድለን አናቅም ነው። ግን የሌላውን ሰው እና ሴት ህይወት ወስደን አናውቅምና በዚህ በስድስተኛው ቃል በኩል ምንም በደል የለብንም ብለን ደምድመን ከሆነ ልክ አይደለንም። ስድቡ፣ ንቀቱ፣ መመቅኘቱ፣ በውስጥ በቀል ማሰቡ፣ እነዚህ እነዚህ ከስረ መሰረቱ ላይ ስንመጣ በእርግጥ ሁላችንንም የሚጠቅስ ነገር ይሆናል ብዬ አስባለሁ ግን ወደ ማጠቃለያ ነጥቤ ከመንደርደሬ በፊት እዚህ ነጥብ ላይ ነው ዓለምን በጣም መጥፎ የመኖሪያ ቦታ ያደረጋት የመግደል ኃጢአት ላይ የምመጣው። ጦርነቱን ተዉት፣ ራሱን የቻለ ወንጀል ነው። በዚህ በጦርነት ታሪክ ውስጥ ምናልባት ከዚህ በፊት ተናግሬ እንደሆነ አላቅም። ዓለማችን አሁን እኛ ከተፈጠረች ዓለማችን የምንለው 6000 ዓመት አካባቢ ነው የሆናት። በጣም ያንግ መሬት ውስጥ ነው ያለ ነው። ይሄ ቢሊየን 50 ቢሊየን ምናምን የሚሉት ውሸት ነው፣ የውሸት ሳይንስ ነው የእውነት ሳይንስ አይደለም። እና በነዚህ 6000 ዓመት ውስጥ ጦርነት የሌለበት ጊዜ ተብሎ የሚታወቀው 300 ዓመት ብቻ ነው ተብሎ ነው የሚታወቀው በታሪክ እና ማለት 5000 ስንት ሰባት መቶ ዓመት ጦርነት በጦርነት ያለፈ ነው። አሁን በዚህ ዓለም ላይ ስንት አሁን ባለንበት ጊዜ ስንት ጦርነት እንዳለ መቁጠር አይቻልም። በየሀገሩ በየመንደሩ ጦርነት አለ እና ግድያ ዓለማችንን በሙሉ እንደሞላት የግድያ ታሪክ እንደሆነ እንድታዩ ፈልጋለሁ። ይህ ቁጥር 13 መቶ በመቶ የተረገጠ ቃል ነው። ግን አሁን እዚህ መጨረሻ ላይ ከማጠቃላይ ላይ በፊት የምመጣበት ማስወረድን ነው። ማስወረድስ ስድስተኛውን ቃል መተላለፍ ነው ወይስ አይደለም? በትክክል ማስወረድ ስድስተኛው ቃል ላይ ሊያመጣን ይችላል አይችልም የሚለውን ቃል መጠየቅ እንችላለን። በእርግጥ ማስወረድ ትክክለኛ የግድያ ወንጀል ነው፣ ነፍሰ ገዳይነት ነው። እና ውርጃ እንዲደረግ የፈቀደ ሰው፣ ውርጃን ያደረገ ሰው እና ውርጃን ደግሞ ለማድረግ ቴክኒካዊ እርዳታውን የሰጠ ሰው፣ እነዚህ ሶስቱም ነፍሰ ገዳዮች ናቸው። በአሜሪካ ውስጥ የውርጃ ሕግ የጸደቀው በሱፕሪም ኮርት ነው። የጸደቀው በ1973 ጃንዋሪ 22 ነው። እና ይህንን ቃል ጃንዋሪ 22 ነው ስል ልክ አዲስ ፕሬዚዳንት እንደተሾመ የጸደቀ ህግ እንደሆነ ትረዱልኛላችሁ። እና ከዚያን ጊዜ ጀምሮ ለ43 ዓመታት በሙሉ በአሜሪካ ውስጥ ውርጃ እየተከናወነ ነው። እና በእነዚህ 43 ዓመታት ውስጥ በየአመቱ በአቨሬጅ ወይም በአማካኝ አንድ ሚሊዮን ህፃን ይሞታል። እና ስታቲስቲክሱን ስትመለከቱ እስከ ጃንዋሪ 2016 ያለፈው ዓመት ጃንዋሪ 2016 እስከዛ ጊዜ ያለውን ነው ማግኘት የቻልኩት 58 ሚሊዮን 586,256 ንጹህ ህፃናት ሳይወለዱ ህይወታቸውን ተነጥቀዋል። 58 ሚሊዮን በዚህ የማስወረድ ፈቃድ ውሳኔ እንዲደረግ ከፍተኛ ሙግት ከተሟገቱት ውስጥ አንዷ ሴት የሞተችው ያለፈው ወር ነው፣ የካቲት 18 አሜሪካዊቷ ጄን ሮ የምትባል ሴት ናት። እና የክርክር ስሟ ኖርማ ማኮርቪ ነበር። በሌላ ስም ነው ትከራከር የነበረው። እና ይገርማችኋል በዓለም ላይ አሰቃቂ አሰቃቂ የሆኑ ሕጎች እንደ መግደል እንደ ውርጃ እንደ ውርጃ ማለት ነው እና እንደዚህ እንደ ተመሳሳይ ፆታ ጋብቻ የመሳሰሉን የመሳሰሉ ነገሮች እንቅስቃሴ ተከናውኖ በህግነት የተቀመጡት በጣም አመፀኛና ኃጢአተኛ በሆኑ ሰዎች አነሳሽነት ነው። ይቺ ጄን የምትባለው ሴት ዝምብላ ነው ልጅ ተወልድ የነበረው የመጀመሪያ ልጇን ወለደች። ከዛ ለጉዲፈቻ ሰጠች። ሁለተኛ ልጇን ደግሞ ወለደች፣ ለጉዲፈቻ ሰጠች። ሶስተኛ ልጇን ስታጸንስ ስትጸንስ ሰዎች ማስወረድ እንድትችል ለማስወረድ ፍርድ ቤት እንድትቀርብ ጠየቋት እና ፍርድ ቤት ቀረበች። ፍርድ ቤቱ የቴክሳስ ፍርድ ቤት አይቻልም ብሎ ማስወረዷን ከለከለ። ከዛ በኋላ ልጇን ወለደች። እንደወለደች ለጉዲፈቻ ሰጠች። ከዛ በኋላ የማስወረድ መብት ለሰዎች መፈቀድ አለበት ብላ መከራከር ጀመረች እና ያው ውሳኔው በ73 አመተ ምህረት ተወሰነ። ይገርማችኋል። ይቺ ጄን በ1994 ዓመተ ምህረት እኔ ሮ ማኮርኒ ነኝ የሚል በትክክል ስሟ መጽሐፍ ጽፋ ነበረ። ያን ጊዜ ሌዝቢያን እንደነበረች ገልጻ ነበር። ግን በዛው ዓመት ጌታን ተቀበለች እና ከዛ በኋላ ያሳለፈችውን ታሪክ በመጸጸትና በማየት የ1973 ውሳኔ እንዲገለበጥ ከፍተኛ ዘመቻ አድርጋ ነበር። እና ምናለች የማስወረድ ሕፃኑ ሰው አይደለም የሚል አመለካከት ይዘው ነው ሰዎች እንዲያወርዱ እንዲያስወርዱ ሰዎችን የሚገፋፉት። እና ምናለች ማስወረድ የፅንስ ውጤት ይሄ ልጁ የፅንስ ውጤት አይደለም፣ ወይም የወር አበባ የመቆም ጉዳይ አይደለም። ማስወረድ በትክክል የነፍስ መግደል ጉዳይ ነው። እና እኔ በማስወረድ ክሊኒክ ውስጥ ሰርቻለሁ፣ ብዙ ሴቶች እንዲያስወርዱ ረድቻለሁ። ግን ወንጀለኛ ነኝ፣ እግዚአብሔር ይቅር ይበለኝ ብላ ሕጉ እንዲቀለበስ ብዙ ጥረት አደረገች። ሕጉ አይቀለበስም፣ አልተቀለበሰም። ግን ሪፐብሊካኖች በተነሱ ቁጥር የሚያደርጉት ምንድን ነው? አሁን ዶናልድ ትራምፕ እንዳደረገው ለማስወረድ መንግስት የገንዘብ እርዳታ አያደርግም የሚለውን ነው። በየአራት ዓመቱ ሪፐብሊካኖች ሲመጡ የሚወስኑት እንጂ በ73 ዓመተ ምህረት ተወስኗል እና 58 ሚሊዮን ሕፃናት እኔ አሁን የ58 ሚሊዮን ህፃናት ደም ፈሷል የ2016ን ሳይጨመር ነው እንግዲህ 59 ወይም 60 ሚሊዮን ገብቷል ብላችሁ መገመት ትችላላችሁ ግን የአስወረዱት እናቶች የስነ ልቦናና የህሊና ሰቆቃ ደግሞ ምን ያህል ነው የሚሆነው መገመት አይቻልም መናገርም አይቻልም በእንግሊዝ ሀገር በ1967 ነው ከአሜሪካ በፊት ቀደም ብሎ ውርጃ የጸደቀው፣ እና እዛ የሞቱትን ህፃናት ስታቲስቲክስ የለኝም። ግን በእንግሊዝ ሀገር የውርጃ ህግ ከጸደቀ በኋላ ይሄ የህፃናት ነፍስ መግደል ህግ ከጸደቀ በኋላ የሥነ ምግባር ህይወት እንዳለ ከሀገሪቱ ላይ ተጠቅልሎ ነው የተነሳው። እና ሰው በሙሉ ለህይወት ደንታቢስ ወደ መሆን የዘቀጠ የእንስሳ አይነት ህይወት ውስጥ የወደቀው ከማስወረድ ህግ ጋር ተያይዞ ነው እና ይህንን ለምንድን ነው የምትነግረን ብላችሁ ትናገሩ ታስቡ ይሆናል እና የምናገርበት ምክንያት አለኝ። የጽንስ መግደል የሞራል ልቅነትና የዘቀጠ ኃጢአተኝነትን ወደ ምድራችን በስፋት እያሰራጨ ያለ ወንጀል ነው። እና ጽንስን ለሕክምና ጠቀሜታ እናውላለን የሚሉ የስቴም ሴል ምርመራዎች ሕክምና ሁሉ በመግደል ላይ የተሰማሩ ሌሎች አማራጮችን ያላገናዘቡ ከፍተኛ ወንጀሎች ናቸው። ቅድም እንዳልኩት ውርጃን የፈቀደ ያስወረደ፣ ውርጃን ያከናወነ እነዚህ ሶስቱም ነፍሰ ገዳዮች ናቸው። አንድ ጊዜ እዚህ የህይወትን በተመለከተ በተለይ ዘፍጥረት የእግዚአብሔር ቃል እንደሚናገረው ትክክለኛ ታሪክ ነው የሚለውን የሚያራምዱ ክርስቲያን ሳይንቲስቶች አሉ። እና እነሱ ያነሱት ውርጃን በተመለከተ ያነሱትን ፊልም አይቼ ነበርና አንደኛው ፊልም ላይ አንድ የፎቶግራፍ ስናፕሾት አቅርበው ያሳያሉ እና እዛ ስናፕሾት ላይ የምታዩት አንድ ዶክተር አንዲትን ሴት በጣም እድሜው የገፋ ጽንስ ለማስወረድ ሄዳ ጽንሱ ከውስጥ እጁን ዘርግቶ የዶክተሩን ጣት ይዞት ነው የተነሳ እና እስከዚህ ድረስ ነፍስ ያላቸው ሕፃናት በዚህ አገር አልቀዋል እና ይህንን ሳስብ ነው እኔ አሁን ይህንን ሳስብ ድንገት ካምቦዲያ ውስጥ እየሆነ ያለውን ነገር አይቻለሁ። ካምቦዲያ ውስጥ ቁጥር የሌላቸው ቲኔጀሮች በየቀኑ ልጆቻቸውን ያስወርዳሉ። ኢትዮጵያ ውስጥ ቁጥር የሌላቸው ወጣት ሴቶች በየቀኑ ያስወርዳሉ። ጠቅላላ ዓለም ውስጥ ኤሽያ ውስጥ ሂዱ፣ ላቲን አሜሪካ ሂዱ፣ አረብ ሀገር ሂዱ። በውርጃ የሚሞቱት ልጆች ቁጥር ይሄ ነው ብሎ መገመት አይቻልም። ዓለም በሙሉ በነፍሰ ገዳይነት ወንጀል ያለችበትና የምትወቀስበት፣ የምትከሰስበት፣ ለፍርድ የቀረበችበት ዘመንና ትውልድ ውስጥ እንዳለን በጣም እንድታስቡ ፈልጋለሁ። እኔ ለመኖር የምንመኝበት ዓለም አይደለችም አሁን ያለችው ዓለም። ይህንን በተመለከተ የምሰጣችሁ ንጽጽር የሁለተኛው የዓለም ጦርነት የገደላቸውን ሰዎችና አሁን አሜሪካ በውርጃ የሞቱትን ሰዎች ቁጥር እንድታስቡ ነው። ሁለተኛው የዓለም ጦርነት ከተካሄደ ጥቂት አስርት ዓመታት አልፈዋል የታሪክ ተመራማሪዎች እንደሚሉት በሁለተኛው የዓለም ጦርነት ሰላሳ አምስት ሚሊዮን ሰዎች ሞተዋል ግን በውርጃ አሜሪካ ብቻ 58 ሚሊዮን ህጻናት ንጹህ ህጻናት ደማቸው ፈሷል እንግዲህ ይሄ በጣም ከባድ ነገር ነው ግድያ ነፍስ ግድያ ነው። ይሄ ነገር ቀላል ሊመስለን የተለመደ ነገር አድርገን ልንወስደው እንችል ይሆናል። ነገር ግን ልናየው የሚገባን ዘፍጥረት ላይ ጌታ ለቃየል የተናገረውን ቃል ከማሰብ ጋር ነው። እኔ ከዛ ጋር ነው በቀጥታ ማያያዝ የምፈልገው። ቀላል አይምሰልን ወንድሞችና እህቶች። ዘፍጥረት ምዕራፍ አራት ላይ ቀደም ብሎ ቃየል የአቤልን የወንድሙን ህይወት ከመውሰዱ በፊት እያደረገ ያለው ትክክል እንዳይደለ ኃጢአት በደጅ እያደባች እንደሆነ እና በኃጢአት ላይ እሱ መንገስ እንዳለበት ነገር ግን ኃጢአት በሱ ላይ እንዳይነግስ ተናገረው። እግዚአብሔር የተናገረውን ነገር ችላ ብሎና ዘንግቶ ወንድሙን ገደለው እና እግዚአብሔር ቁጥር አስር ላይ ዘፍጥረት ቁጥር አስር ላይ እንደገና ተገልጦ ተናገረው። ምንድን ነው ያደረግከው? አለው እና የወንድምህ የአቤል የደሙ ድምፅ ከምድር ወደ እኔ ይጮሃል ነው ያለው እና እግዚአብሔር የአቤል ደም ወደ እኔ ይጮሃል አለ። የንጹህ ደም አሁን ደም የእግዚአብሔር ፍጡር ደም በመልኩና በምሳሌው የተፈጠረው የሰው ደም አሁን በምድር ላይ በሌላ መልኩ እየጮኸ ነው ያለው። በእግዚአብሔር መልክ የተፈጠረው ሰው ደም ሲፈስ ምድር ትረክሳለች። ምድር በደም ጩኸት፣ በንጹሐን ደም ጩኸት አሁን ተሞልታለች። አሜሪካ ሃምሳ ስምንት ሚሊየን ንጹህ ሕፃናት ደም ወደ እግዚአብሔር የሚጮህባት ምድር ናት። የአሜሪካ አፈር በሙሉ በደም ተለውሶ ወደ እግዚአብሔር እየጮኸ ነው። የኢትዮጵያ አፈር እየጮኸ ነው። ኢትዮጵያ የተለየች አይደለችም። ቅድም የጠቀስኩላችሁ ካምቦዲያ፣ ቁጥር የሌላቸው ሕፃናት በየቀኑ ከእናቶቻቸው ማህፀን እየተነጠቁ ደማቸው እየፈሰሰ እየጮኸ ነው። ኤሽያ፣ ዩሮፕ፣ እንግሊዝ ሂዱ፣ ስፔን፣ የትም የትም፣ ላቲን አሜሪካ ውረዱ። በየቀኑ ደም በእግዚአብሔር ፊት እየጮኸ ነው፣ 58 ሚሊዮን እዚህ አሜሪካ ውስጥ እና እግዚአብሔር ለፍርድ አይነሳም? ጌታ ኢየሱስ ክርስቶስ አይመጣም? ጌታ ኢየሱስ ክርስቶስ የሚመጣበት ዘመንና ጊዜ ላይ አይደለንም? ብታምኑም ባታምኑም የመጨረሻው ዘመንና የፍርድ መገለጫ ጊዜ ውስጥ ነው ያለ ነው። እኔ የጌታ ኢየሱስ ክርስቶስ እንዲመጣ እናፍቃለሁ። እዚህ ሀገር እዚህ ዓለም፣ እዚህ ዓለም ላይ መኖር የሚመር ነገር ነው። አንዳንዶቻችን ገና ብዙ ብዙ ፕላኖች ሊኖረን ይችላል። አዎ ፕላን ሊኖራችሁ ይችላል። እኔ ፕላን አይኖራችሁ አልልም። እንደ ማንኛውም ሰብአዊ ፍጡር ማቀድና ፕላን አድርገን መኖር አለብን። ለልጆቻችን እንኖራለን፣ እናስባለን፣ ተገቢ ነው። ግን ደም የሚጮህበት ዓለም ውስጥ ነው ያለ ነው። ብዙ ሚሊየን ሕፃናት አሁን እኔ ይህንን ስናገር እምባ እየተናነቀኝና ልቤ እየቀለጠ ነው የምናገረው ለእናንተ። እና የሕፃናት ግድያ እጅግ በጣም ከቁጥር በላይ ነው። አስወርደው ልጆቻቸውን አስወርደው፣ ሕሊናቸው ተበላሽቶ አንዳንዶች እብዶች ሆነው የተቀመጡ ሰዎች እንዳሉ እናውቃለን። የሕሊና ቶርች ውስጥ ያሉ እህቶች ሴቶች እንዳሉ የታወቀ ነገር ነው። በእርግጥ አስወርደው ደው ወደ ጌታ የመጡ ተስፋ አላቸው፣ እግዚአብሔር ይመስገን ተስፋ አላቸው። እነሱ እነሱ ተስፋ አላቸው፣ ምክንያቱም የወረዱት ልጆቻቸው ገሃነመ እሳት አይወርዱምና እኔ የመጽሐፍ ቅዱስ አማኞች የሆነው እኛ ጌታ ኢየሱስ ክርስቶስን አድገው የሚቀበሉ ሰዎች እንደሚቀበሉትና የደህንነት ህይወት እንደሚያገኙት ሁሉ በውርጃ የሞቱት ደግሞም ነፍስ ሳያውቁ የሞቱ ህፃናት በሙሉ መንግስተ ሰማይ እንደሚገቡ ነው የምናምነው። ስለዚህ የመንግስተ ሰማይ ፖፕሌሽን እኛ እንደምናምነው እጅግ በጣም ብዙ ነው። እግዚአብሔር ይመስገን። ይሄ የሚያጽናና ነገር ቢሆንም ግን ለፍርድ የሚጮኸው ደም እንዳለ እንዳለ እንደሆነ እንድታውቁ ፈልጋለሁ። የሆነ ሆኖ ግን አስወርደው ልጆቻቸውን አተው በምንም ይሁን በምንም ወደ ጌታ የመጡ ተስፋ አላቸው። አንደኛ የጌታ ምሕረት በእነሱ ላይ ይገለጣል። ጌታ ኢየሱስ ክርስቶስ ያንን ኃጢአታቸውን ከውስጣቸው ያስወግደዋል። በክርስቶስ ኢየሱስ ደምና ትንሣኤ ያው ይድናሉ። ሁለተኛ የወረዱት ልጆቻቸውን አንድ ቀን ያዩአቸዋል። ይሄ በጣም አስገራሚና አስደናቂ መለኮታዊ ተስፋና እውነት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ አሁን ይሄኛውን ቃል አትግደል የሚለውን ቃል በምናስብበት ጊዜ፣ አሁን ወደ ማጠቃላይ ስመጣ፣ የአቤል ደም ከምድር ለበቀል የሚጮህ ከሆነ እነዚህ ሚሊዮን ህፃናት ያለምንም ገደብ የፈሰሰው ደማቸው እና የሚፈሰው ደም በምድር ዙሪያ ሁሉ ለፍርድ እንደሚጮህ እኔና እናንተ እንድናስብ እግዚአብሔር አምላካችን ይፈልጋል። ስለዚህ የጌታ የፍርድ ቀን በጣም ረጅም ዘመን ይቆያል ብላችሁ እንዳታስቡ አሳስባችኋለሁ። ጌታ ኢየሱስ ክርስቶስ ፈጥኖ ይመጣል። አሜን። ጌታችን ኢየሱስ ክርስቶስ ይምጣ። እና አንዱና በጣም የሚያስፈራው ነገር ይሄንን ቃል በተመለከተ ግድያ የሚባለው ነገር ቀጥታ በአካል መግደል ብቻ የሚጠቅስ እንዳይደለ እንድታስቡ ጭምር ነው። ስለዚህ ሰው ግድያን የሚፈጽመው ከአንድ በላይ በሆነ መንገድ ነው። እንግዲህ የግድያ ስር እና መሰረቱ ጌታ ኢየሱስ ክርስቶስ እንዳለው ጥላቻ ነው። ዮሐንስም በዮሐንስ ላይ እንዳለው ወንድሙን የሚጠላ ነፍሰ ገዳይ ነው እንዳለው ጥላቻ ነው። ስለዚህ የቃላት ግድያ አለ። የውስጣዊ ግድያ አለ። የነፍስ ነፍሳችን ውስጥ ያለ የጥላቻ ግድያ አለ። የንግግር ግድያ አለ። የአካል ግድያ አለ። እንደዚህ ብለን ልንከፋፍለው እንችላለን። በውስጣዊ ግድያ ውስጥ ግን ጥላቻ፣ ቂምና በቀል ሶስቱ ነገሮች እግዚአብሔር ብቻ የማያቸው የገዳይነት መንፈስ እና የገዳይነት እውነት በውስጣችን አለ አንዳንድ ጊዜ የውስጣችንን ነገር ሰው ስለማያየው እኛ ብዙዎቻችን ምንም እንዳይደለ ልናስብ እንችላለን። ሰው ስለማያየው ግን እኔ ልንገራችሁ፣ እግዚአብሔር አምላክ የውስጣችንን ነገር ያያል። ስለዚህ እግዚአብሔር ስለሚያይ በጣም መጠንቀቅ አለብን። በተለይ እኛ አገልጋዮች ልባችን ንጹሕ መሆን አለበት። ውስጣችን ንጹሕ መሆን አለበት። ሕይወታችን ንጹሕ መሆን አለበት። መጽሐፍ ቅዱስ ላይ በጣም የሚያስደነግጡና የሚያስፈሩ ቃሎች አሉ። እነ በጣም የሚያንቀጠቅጡ ቃሎች አሉ በትክክል ስናነባቸው እና እኔ በጣም ከፍተኛ የወንጌል መልእክት አለው። ሰዎች ሁሉ ይሄንን ቃል በደንብ በቃላቸው ቢይዙ መልካም ነው ብዬ በዋናው መስመር ላይ ያሳሰብኩትን ቃል ለእናንተ ብዬው እንደሆነ አላቅም ሚልኪያስ ምዕራፍ ሶስት ላይ አለ ሚልኪያስ ምዕራፍ ሶስት ላይ ቁጥር አምስት ላይ የሰራዊቱ ጌታ እግዚአብሔር እንዲህ ብሎ ተናገረ። ለፍርድ ወደ እናንተ እቀርባለሁ። በመተተኞች እና በአመንዝሮች፣ በሐሰት በሚምሉ፣ የምንደኛውን ደሞዝ በሚከለክሉ፣ መበለቲቱንና ደሃደጉን በሚያስጨንቁ፣ የመጻተኛውንም ፍርድ በሚያጣምሙ፣ እኔንም በማይፈሩ ላይ ፈጣን ምስክር እሆንባቸዋለሁ ይላል የሰራዊቱ ጌታ እግዚአብሔር ይላል። ይህንን ቃል አስባችሁበት ታውቃላችሁ። እግዚአብሔር ነው የሚለው። እኔ አለ እነዚህ በተዘረዘሩት ኃጢአት ዙሪያ ያሉትን ሰዎች የሚመሰክርባቸው ሰው ላይኖር ይችል ይሆናል። አንዳንዱ ውስጣዊ ኃጢአት ስለሆነ፣ ግን እኔ ፈጣን ምስክር እሆንባቸዋለሁ አለ። እኔ ልባቸውን አይቻለሁ፣ ውስጣቸውን፣ ነፍሳቸውን አመለካከታቸውን፣ አስተሳሰባቸውን፣ ዝንባሌያቸውን። ስለዚህ እኔ ሌላ ምስክር አልጠራም፣ እኔ ራሴ ፈጣን ምስክር ነኝ፣ ፈጣን ምስክር ነኝ አለ እግዚአብሔር። አይቼዋለሁ፣ ልብሽን አንብቤዋለሁ፣ ልብህን፣ ውስጥህን፣ ውስጥሽን አንብቤዋለሁ። ስለዚህ እኔ እመሰክራለሁ ብሎ ነው እግዚአብሔር የተናገረው። እና አያስፈራም? ያስፈራል። እግዚአብሔር ሲመሰክር ደግሞ እውነቱን ነው የሚመሰክረው። እና እያችሁ የልባችን ማህደር በግድያ ኃጢአት የተሞላ ከሆነ እጅግ በጣም አሳዛኝ ፍጥረታት ነን ማለት ነው። እና እንግዲህ አትግደል የሚለው በአዎንታዊ ገጽታው ቅድም እንዳሳየሁት፣ በማንኛውም መልኩ ህይወትን ተንከባከብ፣ በማንኛውም መልኩ ለህይወት አስፈላጊውን ነገር ሁሉ ለማድረግ የምትችለውን ሁሉ አድርግ። ይህንም በማድረግ ደግሞ የአምላክህን የእግዚአብሔርን ባህሪ ታንጸባርቃለህ፣ የጌታህን እውነት ታሳያለህ፣ የእኔ ወኪል የእኔ እንደ ራሴ የእኔ የዳነ ህዝብ መሆንህን ትገልጣለህ፣ ታስመሰክራለህ የሚል እውነትን የያዘ ነው። እንግዲህ ይሄንን ስናስብ አሁን ወደ ግል ጥያቄ መምጣት አለብኝ። የብዙ ሰዎች ህይወት በጥላቻ በስድብ በንቀት በስም ማጥፋት የተሞላ ነው። በጣም ያሳዝናል። እና በበቀል ስሜት እና ደግሞ በዚህ ውስጣዊ በሆነ ቂም የተሞላ ነው። እነዚህ ሁሉ ከግድያ ወንጀል ጋር የተያያዙ ናቸው። ናው ቅድም እንዳልኩት አንዳንዶቻችን እኔ አንቄ ስላልገደልኩ ወይም በጩቤ ስላልወጋሁ ነፍሰ ገዳይ አይደለሁም ልንል ልናስብ ይሆናል። ግን የነፍሰ ገዳይ መሰረቱ እና ስሩ ደግሞም ዘርፉ ሲተረተር ሲተነተን እንደዚህ እንደሆነ ነው የምናየው እና እግዚአብሔር አምላካችን ከዚህ ኃጢአት በምሕረቱና በቸርነቱ ነፃ እንዲያወጣል እና ልባችን ንጹህ እንዲሆን እንዲጸዳ እግዚአብሔር አምላካችንን የምናገለግል ሰዎች ከሌላው የተለየን ሰዎች መሆን እንደሚገባን እና እግዚአብሔር አምላካችን ይቅር ብሎ በዚህ በንጹህ ልብ ሰዎችን ሁሉ በመውደድ ለሕይወት ማደግ፣ መቀጠል፣ መገስገስ የሚያስፈልገውን እያደረግን እንድንኖር ልክ በጸሎት አገልግሎት እንደምናደርገው ሁሉ እንዲሁ እያደረግን እንድኖር እንድንኖር የሰራዊቱ ጌታ እግዚአብሔር አምላካችን ይርዳን። እግዚአብሔር ስለነበረን ጊዜ የተመሰገነ ይሁን እና ወገኖች ጌታ ኢየሱስ ክርስቶስ ይባርካ